ን ፖን አፍሪካ በምጣኔ ሀብት የታደለች ቢሆንም እንደ ካንሰር የሚመዘምዛትን የሙስና በሽታ ከሥሩ መንግላ ካላስወገደች በቀር ጥቅም ላይ መዋል አትችልም። ፕሬዝደንት ኦባማ በአፍሪካ ኅብረት ካደረጉት አብይ ንግግር አንዱ ነው። በእርግጥ ችግሩ የአፍሪካ ብቻ አይደለም ያሉት ሚስተር ኦባማ የሙስና ችግር ከአህጉሪቱ ጋር ንግድ የሚያካሂዱ አገሮችም ጭምር እንደሆነ አስረድተዋል። የፕሬዝደንቱን ንግግር አድምጠው እንዲገመግሙልኝ የጋበዝኩት ዶክተር ጌታቸው በጋሻውን ነው። ዶክተር ጌታቸው በጋሻው በሃርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር ናቸው። ዶክተር ጌታቸው እስቲ ይህን ከሚስተር ኦባማ ንግግር ባጭሩ የተወሰደውን ክፍል ያድምጡና አስተያየቱን ይሰጣሉ። መልካም፣ ለእድሉ በጣም አመሰግናለሁ። ሙስና ለአፍሪካ የተለየና አዲስ ነገር አይደለም። በዩናይት ስቴትስ ጨምሮ በሁሉም የዓለም ክፍል ያለ ችግር ነው። እዚህ በአፍሪካ ግን በቢሊዮኖች ዶላር የሚገመት ለዜጎች ሥራ ፈጠራ፣ ሆስፒታልና ትምህርት ቤት መገንቢያ ሊውል የሚችል ገንዘብ ያባክናል። እናም አንድ ሰው ንግድ ለመጀመር ይሁን ትምህርት ቤት ለመገንባት ጉቦ ለመንግስት ባለስልጣን ለመክፈል ከተገደደ ያ አፍሪካዊ ባህል አይደለም። ይህን ነበር ያሉት። አደመጡት? ዶክተር ጌታቸው በደንብ ልብ ብዬ አድምጫ አለሁ። እንግዲያው ይቀጥሉ። መልካም ፕሬዚደንት ኦባማ በጣም ጥሩ ንግግር አድርገዋል። እንዴት አፍሪካን ሊጎዱ እንደሚችሉ አሳይተዋል። ይሄ ሙስና በተለይ እንግዲህ ትኩረቱ ዛ ላይ ስለሆነ በሶስት ዋና ዋና መንገዶች አገሮችን ሊጎዳ ይችላል። አንደኛው ቀጥታ የኢኮኖሚ እድገት እና የብዝነስ አሰራርና አፈጻጸም ላይ ትልቅ አሉታዊ ጫና ይኖረዋል። ሁለተኛው ደግሞ በህዝቦች ገቢ አከፋፈል የንብረትና የገቢ አከፋፈል እና የህዝቦች እኩልነት ላይ እንደገና ሌላ አሉታዊ ተጽዕኖ ይኖረዋል። ሶስተኛው በአጠቃላይ የመንግስት አሰራርና ከዛም ጋር ተያይዞ በህዝብ ወይም ሂውማን ዲቨሎፕመንት ወይም የሰው ኃይል እድገት ላይ ትልቅ አሉታዊ ጫናን ይኖረዋል። እና እንግዲህ እሳቸው በሚሉት ይሄ ሙስና በአፍሪካ ብቻ እየተወሰነ ሳይሆን ከነኚህ ከአፍሪካ አገሮችም ጋር ብዝነስ የሚሰሩ ወይም መንግስት ለመንግስት እንኳ የእርዳታ አሰረጫጨቶች ላይ ጉቦ የሚከፈል እና ወይም ከሚሰጠው ላይ የሚነሳ ከሆነ አገርን ይጎዳል ያጫጫል እና የአፍሪካዊም ባህል አይደለም ነው ጥሩ መልእክት የሰጡ ይመስለኛል በዚህ ረገድ መልካም እንደገና ወደ ፕሬዚደንቱ ንግግር ልመለስ ሙስናን ከአገራቸው ማስወገድ የሚችሉት አፍሪካውያኑ ራሳቸው ብቻ ናቸው። የአፍሪካ መንግስታት እርምጃ ለመውሰድ ቁርጠኞች ከሆኑ ዩናይትድ ስቴትስ አብራቸው ትሰራለች። ህገወጥ የገንዘብ ዝውውርን ለመዋጋት መልካም አስተዳደርን በመገንባትና ህግና ሥርዓትን በማስፈኑ ጥረት ታግዛለች። ፕሬዚደንቱ ይህን ነበር ያሉት። እስቲ በዚህም ላይ ያለውትን አስተያየት ያጋሩልን። መልካም፣ በተለይ አሁን እሳቸው የሚሏቸው ነገሮች ይህ ህገ ወጥ የገንዘብ ዝውውር፣ በተለይ በዚህ ጊዜ ደግሞ የታወቀ እና የተከበረ ኢንስቲትዩሽን ወይም መዋቅር አለ፣ ግሎባል ፋይናንሻል ኢንቴግሪቲ የሚባል እያንዳንዱ የአፍሪካ አገር ህገ ወጥ በሆነ መንገድ እንዴት አድርጎ ገንዘብን ወደ ውጪ እንግዲህ ማለት እነኚህ ሙሰኛ የመንግስት ባለስልጣናት እንዴት አድርጎ የሀገር ንብ ወደ ውጪ እያወጡ ያሉበትን የሚያሳይ ነው። በደረጃም ያስቀመጣል። በአፍሪካ ደረጃ ናይጄሪያ አንደኛነቱን ስትወስድ ሁለተኛ ኢትዮጵያ ከፍተኛ ከአስራ ሁለት ቢሊዮን ዶላር በላይ እስከ ሁለት ሺ ዘጠኝ አመተ ምህረት ድረስ ማለት አንድ አምስት አመት በፊት ማለት ነው። አሁን ከዛ ሊበልጥ ይችላል። እንደዚህ እያደረገ ይሄ አስራ ሁለት ቢሊዮን እንኳ ብንወስደው ከአገሪቱ አመታዊ በጀት፣ የመንግስት አመታዊ በጀት እጥፍ እየሄደ ያለ ነው ማለት ነው። የኢትዮጵያ መንግስት ለሁለት አመት ሊያስተዳድር የሚችል ያህል ንብረት ወደ ውጭ እየወጣ ነው ማለት ነው። በአንድ በኩል ህዝብ እየቆረቆዘ ህዝብ ሊጠቀምባቸውና ማደግ ያለባቸው የኢኮኖሚ ዘርፎች ወደኋላ ኋላ እያሉ፣ የመንግስት ፕሮግራሞች ህዝብን የሚረዱ ፕሮግራሞች እያነሱ ዝም ብሎ በሌሎች እነኚህ ኪክባክስ የሚባሉ ወይንም ደግሞ ከውጪ ተኮናታሪዎች ጋር በመዋል ጉቦዎችን እያገኙ ቀጥታ ወደ ህዝቡ የኑሮ መሻሻል ላይ ሊያመለክቱ በማይችሉ የህንጻና የመንገድ የምናምን የመዝናኛ ቦታዎችን መስራት ላይ እና የኢኮኖሚ አድጓል የሚባል እያሰኙ ግን በሌላ በኩል ህዝብን እያቆረቆዙ የሚሄዱ የአሰራር መንገዶችን የሚያመጣው ይሄ ሙስና ነው፣ እና እንደዚህ አይነት ነገር አንዱ ሊቀረፍ የሚችለው ሙስና ሲወገድ ነው። ሙስና ከተራ ቢዝነስ ጀምሮ እስከ መንግስት ከፍተኛው ስልጣን ድረስ ይሄዳል። ይሄንን አገሬ ነው ይሄንን ሊቀይር የሚችለው ነው የሚሉት እውነት ነው ህዝቡ መንግስቱን የሚቆጣጠርበት መንግስት ለህዝብ ጥቅም ሊውሉ የሚችሉ ነገሮች ላይ ለመስራት እንዲችል በዚህም ምክንያት ሁሉን አቀፍ ሁለ ገብ የኢኮኖሚ እድገት ሁለንተናዊ የኢኮኖሚ ማህበራዊ እድገት እንዲመጣ ለማድረግ የአሜሪካ መንግስት በዚህ ይተባበራል ነው የሚሉት እና ይሄ ትክክለኛም ነገር ነው ዶክተር ጌታቸው የገንዘብ ዝውውሩን በተመለከተ እንዋጋለን ካሉ ፕሬዚደንቱ አስራ ሁለት ቢሊዮን የህዝብ ሀብት መውጣቱ ከተረጋገጠ ለምን እርምጃ ሲወስዱ አልታየም ይላሉ እስካሁን። አንዱ ችግር ምንድን ነው? ፕሬዚደንት ኦባማ አፍሪካ ውስጥ እየሄዱ ጥሩ ንግግሮችን ያደርጋሉ። ጥሩ መሰረተ ሀሳብ ያላቸውን የዲሞክራሲ የመልካም አስተዳደርን ነገሮች ይናገራሉ። ግን ያ ደግሞ በተግባር ሲተረጎም አናይም። አሁን ለምሳሌ አሁን እዚሁ አፍሪካ አንድነት ወር ዩኒየን ውስጥ የተናገሩትና ከአቶ ኃይለ ማርያም ጋር ያደረጉት የፕሬስ ኮንፈረንስ በጣም የሚለያዩ ናቸው። አሁን ይሄንን ምርጫን ለምሳሌ መቶ በመቶ ሰርቆ ያሸነፈ መንግስት ተቃዋሚዎችም እያሰረ ና የገደለ ያግሏላን መንግስት ዴሞክራቲክሊ የተመረጠ መንግስት ነው ብሎ እዛው ቆሞ ሲናገሩ ያሳፍራል። በእርግጥ በተግባር እነኚህ አገሮች ሰብአዊ መብት እንዲያከብሩ መልካም አስተዳደርን እንዲመሰርቱ ሙስናን እንዲቃወሙ እየተከታተሉ ነው ወይ በሚባልበት ጊዜ ብዙ ነገር እንግዲህ ሊቸግራቸው ይችላል። ግን እያደረጉ አይደለም። እነኚህ ሰዎች ሀብታቸውን ከኢትዮጵያ የሚዘርፉትን ሀብት አምጥቶ እዚሁ አሜሪካ ውስጥ እኮ ነው እያስቀመጡ ያሉት። እዚሁ አሜሪካ ውስጥ እኮ ነው ብዙ ብዝነሶችን እየሰሩ ብዙ ሪል ስቴት ማለት ሕንጻዎችን ሁሉ እየገዙ ያሉበት እነኚህ ሀብት ዘራፊዎች። በእርግጥ እንግዲህ ሌላ ጥቅም አላቸው የሚመለከቷቸው ነገሮች ከእነኚህ መንግስቶች ጋር ሆነው ሽብር ሁለተኝነትን እዋጋለሁ በሚል ያንን በማስቀደም ግን አገርና አገርና ህዝብ ላይ የሚደርሱትን ጉዳቶች በተግባር እየተቃወሙ ወይም እንዲስተካከል እየረዱ አይደሉም። በመጨረሻም ለሙስና ፍቱኑ መድኃኒት ትምህርት ላይ መዋለንዋይ መመደብ መሆኑን መክረዋል። ፕሬዝደንት ኦባማ በንግግራቸው በትምህርት ላይ መዋለንዋይ የሚመድቡቱ የአፍሪካ መንግስታት የህዝቦቻቸውን ኑሮ እንዳሻሻሉ ታሪክ አረጋግጧል ያን ተከተሉ ያሉ መሰለኝ ፕሬዚደንቱ በዚህ ላይ የእርስዎን አስተያየት ሰምተን አበቃለሁ ዶክተር ጌታቸው ለሁሉም ሀገር ደሀ ሀብታም ትንሽ ወይም ትልቅ ሀገር ዋናው የህብረተሰብ እድገት የሚመጣው ከትምህርት ጋር በተያያዘ መንገድ ነው ጥሩ መንግስት ትምህርትን ያስፋፋል ጥሩ መንግስት ትምህርት ለሁሉ እንዲዳረስ ያደርጋል ይሄ በዓለም የታየ ነገር ነው ለምሳሌ በሁለተኛው ዓለም ጦርነት አውሮፓ ስትወድም ስትደቅ በአጭር ጊዜ ነው ለመነሳት የቻለችው። ምክንያቱም የተማረ የህዝብ ሀይል ያላት በመሆኗ ነው። እንግዲህ በአንድ በኩል የተማረ ህዝብ ለአንድ አገር ኢኮኖሚ በጣም አስፈላጊ ሲሆን፣ በሌላ በኩል ደግሞ ይሄን መጥፎ አገዛዞችንም የሚያመጡት እነኝሁ የተማሩ ሰዎችና ግለኞች በእርግጥ በቅንነት ህዝብን ለማገልገል የተማሩ ሰዎች ሳይሆኑ ራሳቸውን ለመጥቀም የፈለጉ የተማሩ ሰዎችም የዚህ ጉዳይ ተካፋዮች ይሆናሉ። ዋናው ነገር በትምህርት ላይ የሚያተኩር መንግስት ከመሰረቱ ደግሞ ጥሩ ልብ ለአገርና ለህዝብ ይኖረዋልና እና የተማሩትን ሰዎች በመደገፍ ጥሩ አስተዳደር ጥሩ አስተዳደር እንዲኖር ሰብአዊ መብቶች እና ዴሞክራሲያዊ መብቶች፣ ኢኮኖሚክ መብቶች በሙሉ እንዲከበሩ የሚያደርግ ሆነ አገር በአንድ ጊዜ በሁሉም መልክ በተለይ መሰረት ባለው መንገድ ድሃውን ከድህነት በማውጣት መለስተኛ ገቢ ያለውን ክፍል በማብዛት እድገት ሊመጣ ይችላል ብዬ አምናለሁ። ዶክተር ጌታቸው በጋሻው በሀርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር ለጊዜው በጣም አመሰግናለሁ። እኔም እጅግ አመሰግናለሁ። ደግሞ ሳምንታዊው ሴቶችና ቤተሰብ ይቀርባል።